ኢራቅ የሰፈረው የጀርመን ጦር ተልኮ አአርዴ ተብሎ የሚጠራው የጀርመን ቴሌቪዥን ጣቢያ እንደዘገበው የኢራቅ ጦርን የውጊያ ብቃት ማዳበር፣ ፈንጄ ማምከን ችሎታውን ማጠናከር፣ የእዝ መዋቅር ግልጽነትን ማስረጽ፣ የሎጂስቲክና የሕክምና አቅምን ማደርጀት ነው። ተልኮው አሰልጣኞችን በማሰልጠን ላይ ያተኮረ ነው ተብሏልም። የጀርመን ጦር የኢራቅን ብሔራዊ ሰራዊት እንዲያሰለጥን ጠያቂው የባግዳድ መንግስት ነው። በቅርቡ ኢራቅን የጎበኙት መከላከያ ሚኒስትር ኡርዙላ ፎን ደር ላይን እንዳሉት ደግሞ ለወታደሮቹ ስልጠና እንዲሰጥ የጠየቀው የባግዳድ መንግስት ብቻ አይደለም፣ በሰሜናዊ ኢራቅ መንግስት አከል አስተዳደር ያቆመው የኩርዲስታን ግዛት ጭምር እንጂ። የኩርዲስታን አስተዳደርም የባግዳድ ማዕከላዊ መንግስትም የመከላከያ ሚኒስቴር መስሪያ ቤትን ዳግም በማዋቀሩ ሂደት በስንቅና ትጥቅ አደረጃጀት እንድንረዳቸው ጠይቀውናል። ኢራቅን ለዘለቄታው ለማረጋጋት የሚጠቅሙ ጉዳዮችን ማጠናከር በራሱ የሚተማመን ለሀገሪቱ ታማኝና ፈጥኖ መንቀሳቀስ የሚችል ጦር ኃይል ማደራጀት አስፈላጊ ነው። ይህንን ለማድረግ ጀርመን ኃላፊነቷን ትወጣለች። የቀድሞዎቹ የዩናይትድ ስቴትስና የብሪታንያ መሪዎች ኢራቅን ካስወረሩ ከ1995 ወዲህ አረባዊቱ ሀብታም ሀገር ወድማለች። በሃይማኖት ሀራጥቃ ሱኒና ሺዓ፣ በጎሳ አረብና ኩርድ እየተባለ ተከፋፍላለች። ኩርዶች በብዛት የሚኖሩበት የሰሜናዊ ኢራቅ ግዛት ህጋዊ እውቅና አይኖረው እንጂ የምትገዛው ከመንግስት ባልተናነሰ አስተዳደር ነው። ስሟንም ኩርዲስታን ብለውታል ገዢዎቿ። ባለፈው መስከረም በተደረገው ህዝበ ውሳኔ የግዛቲቱ ህዝብ ዘጠና ከመቶ በሆነ ድምፅ የግዛቲቱን ነፃነት አጸደቀ ተብሎም ነበረ። የኢራቅ ጦር ጠቅላይ ፍርድ ቤትና ኃያሉ ዓለም አከሸፈው እንጂ መሽዑድ ባርዛኒና ተባባሪዎቻቸው ነፃነት ለማወጅ ወስነውም ነበረ። ጊጋ በሚል ምህጻረ ቃል የሚጠራው የጀርመን ጥናት ተቋም የበላይ ኃላፊ ሄነር ፎርቲክ እንደሚሉት ኩርዶች አሁንም ቢሆን አለቅጥ የተለጠጠው የራስ ገዝ አስተዳደራቸው እንዲነካ አይፈልጉም። ኩርዶች የራሳቸው ፓርላማ አላቸው። ህጋዊ እውቅና ባይኖራቸውም ራሳቸውን ያስተዳድራሉ። አነሰም በዛ የራሳቸው የህግ ስርዓት አላቸው። ነዳጅ ዘይትም ወደ ውጭ ይልካሉ። የራሳቸው ጠረፍ ጠባቂ ጦር አላቸው። ፔሽሜርጋ የሚባል ጦርም አላቸው። እነዚህ ነገሮች እንዳሉ እንዲቀጥሉ፣ ቀስ በቀስ እንዲጠናከሩም ይፈልጋል የጀርመን ጦር። እስካሁን ድረስ የኩርዶችን ፔሽሜርጋ ጦር እያሰለጠነ ነው። ስልጠናው አክራሪውን ደፈጣ ተዋጊ ቡድን አይሲስን ለመውጋት ጠቅሟል ነው የሚባለው። የመጨረሻው ዙር ስልጠና የፊታችን ሰኔ ማብቂያ ይጠናቀቃል። ይሁንና በአዲሱ ስልጠናም የኩርዶች ጦር ይሳተፋል ነው የተባለው። ይህ ነው የአሰልጣኙ ጦር ታላቅ ፈተና። የባግዳድና የኤርቢል ጠላቶች የሚያዟቸውን ተፋላሚ ወታደሮች እንዴት እኩል ማሰልጠን ይቻላል? እየተባለ እየተጠየቀ ነው። አንዳንዶች ስልጠናው ሁለቱን ጠላቶች ለማቀራረብ ሊረዳ ይችላል የሚል መልስ አላቸው። ብዙዎች ግን ከባድ ነው ባይ ናቸው የአረንጓዴዎቹ ፓርቲ የውጭ መርህ ጉዳይ ቃል አቀባይ ኦሚድ ኑሪ ፑር ወታደራዊ ስልጠናው የሱኒ የሺአ የኩርድ ጦር እየተባለ መሰጠት የለበትም ባይ ናቸው የኢራቅ ብሔራዊ ጦር ተብሎ የጦሩን ብሔራዊ አንድነት መጠበቅ አለበት እንጂ ተሰናባቹ የአንጌላ ሜርክል ካቢኔ ደቡብ ሱዳንና ማሌ የሰፈረው የጀርመን ጦር በያለበት እንዲቆይ ወስኗል።